የአሜሪካ ድምፅ ነው። በ22፣ በ25ና በ31 ሜትር ባንድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ዝግጅታችን አሁን ጀመረ። በደጋዳሞት ወረዳ ከ30 በላይ ሲቪሎች በታጣቂዎች መገደላቸውን የአማራ ክልል መንግሥትና ነዋሪዎች ተናገሩ። እንዲሁም የትላንቱ የአዲስ አበባ ከተማ ተኩስና የሰሞኑ የሰላም ስምምነት ጥያቄ አስነስቷል የሚሉትና ሌሎች የሀገር ውስጥና ዓለም አቀፋዊ ዜናዎቻችን በምሽቱ ተካተዋል። ህዳር 30 2017። ሰላም ጤና ስትልን አድማጮቻችንና ተመልካቾቻችን እንደምን አመሽታቸዋል? አስማማየ ነው ነኝ ምሽቱን እያስተናገድኳችሁ ከእናንተ ጋር አብሬያችሁ አመሻለውኝ። ለዓለም ዜናዎቹ ስመኝ ሸቆየ እዚህ አብራኛለች። የስቱዲዮ ቅንብሮ ደግሞ ኤልያስ አስማር ይመራልናል። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ቪኒስ ዶት ኮም እንዲሁም በፌስቡክ አት አማሪክ ላይ በቀጣይ እየተከታተላችሁን ከእኛ ጋር እንድታመሹ እንጋብዛለን። አሁን ቀጣይ የምናልፈው ወደ ዓለም ዜናዎች ነው። ስመኝ ትጠብቃችኋለች። በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች ውስጥ የአሜሪካ የወንጀል ፍትህ ልዩ አምባሳደር በኢትዮጵያ ጉብኝት እያደረጉ ነው፣ የጋና የቀድሞ ፕሬዚዳንት ጆን ማሃማ ወደ ስልጣን ሊመለሱ ነው እና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሶሪያ ጉዳይ ሊወያይ ነው የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በአዲስ አበባ ከተማ ትላንት የተሰማውን ተኩስ በተመለከተ መንግስት ግልጽ መረጃ እንዲሰጥ ኢዜማ ጠየቀ። ተኩሶ የተፈጸመው ወደ ተሃድሶ ስልጠና በሚጓዙ የቀድሞ የኦነግ ታጣቂ ቡድን አባላት ነው ያለው የአዲስ አበባ ፖሊስ ለተፈጠረው ድንጋጤና መረበሽ ይቅርታ ጠይቋል። አድማጮች የዚህ ዜና ዝርዝር በትንታኔው መጽሔታችን ይቀርባል። በዩናይትድ ስቴትስ የዓለም አቀፍ ወንጀል ፍትህ ልዩ አምባሳደር ቤት ሻንቫክ ወደ ኢትዮጵያ መጓዛቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አስታወቀ። አምባሳደሯ ከህዳር 29 እስከ ታህሳስ 2 በአዲስ አበባ ጉብኝት እንደሚያደርጉ ያመለከተው የሚኒስትር መስሪያ ቤቱ በቆይታቸው ከኢትዮጵያ መንግስት፣ ከዓለም አቀፍ የፍትህ ተሟጋቾችና ከአፍሪካ ህብረት ተወካዮች ጋር እንደሚገናኙ ገልጿል። መግለጫው አክሎ አምባሳደሯ በዋናነት በኢትዮጵያና በአጠቃላይ በአፍሪካ የሽግግር ፍትህና ተጠያቂነትን የሚያበረታቱ ስራዎችን ማስፋፋት በሚቻልበት ጉዳይ ላይ ይወያያሉ ብሏል። አምባሳደር ቫንሻክ በኢትዮጵያ የሽግግር ፍትህን ለማሳካት በወጣው ረቂቅ አዋጅ ዙሪያ ለመወያየት ዓለም አቀፉ የጸጥታ ጥናት ተቋምና የኢትዮጵያ የፍትህ ሚኒስትር መስሪያ ቤት ባዘጋጁት ጉባኤ ላይ ንግግር እንደሚያደርጉም ተመልክቷል። የምዕራብ አፍሪካዊቱ ጋና በተካሄደው ፕሬዝዳንታዊ ምርጫ በመንግስት የኢኮኖሚ አያያዝ የተማረሩ መራጮች በሰጡት ድምጽ የገዢው ፓርቲ እጩ የነበሩት ምክትል ፕሬዚዳንት ማህሙድ ባውሚያ መሸነፋቸውን ተከትሎ ተፎካካሪያቸው የቀድሞ ፕሬዚዳንት ጆን ማህማ ወደ ስልጣን ሊመለሱ ነው። የምርጫው ውጤት ይፋ ከሆነ በኋላ ባውሚያ ለጋዜጠኞች በሰጡት መግለጫ ጋናውያን ለውጥ ለማግኘት የወሰኑትን ውሳኔ እንደሚያከብሩ ተናግረዋል። ለአዲሱ ተመራጭ ፕሬዚዳንት ጆን ማሀማም እንኳን ደስ አሎት መልእክት አስተላልፈዋል። እንደ አውሮፓውያን አቆጣጠር ከ2012 እስከ 2017 ጋናን የመሩት የ65 ዓመቱ መሀማ በምርጫው ዘመቻ ወቅት ለኢኮኖሚው ቅድሚያ በሚሰጥ መልኩ ሀገሪቱን በተለያዩ ዘርፎች ድጋሚ እንድታንሰራራ እንደሚያደርጉ ሀገሪቱ ከገባችበት የኢኮኖሚ ቀውስ ለመውጣት ምርጫውን ብቸኛ መንገድ አድርገው ለቆጠሩት ወጣቶች ቃል ገብተዋል። የመሀማ ማሸነፍ ከቅርብ ጊዜ ወዲህ በዓለም ዙሪያ በተካሄዱ ምርጫዎች በስልጣን ላይ ካሉ መሪዎች ይልቅ ተቃዋሚዎችን በመምረጥ በዩናይትድ ስቴትስ፣ እንግሊዝ፣ ፈረንሳይና ደቡብ አፍሪካን ጨምሮ በበርካታ ሀገራት የታየውን አካሄድ የሚያጠናክር መሆኑም ተገልጿል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የሶሪያው ፕሬዚዳንት በሽር አልአሳድ ከስልጣን መወገዳቸውን ተከትሎ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሶሪያ ጉዳይ ላይ ዛሬ ሰኞ በዝግ ይወያያል። ለ14 ዓመታት የዘለቀው የሶሪያ እርስ በርስ ጦርነት ለአሳድ ወታደራዊ ድጋፍ ስትሰጥ የቆየችው ሩሲያ በተለይ የመንግስታቱ ድርጅት በጎላን ተራራዎች አካባቢ በነበረው የሰላም ማስከበር ተልእኮ ላይ ሊኖረው ስለሚችለው ተጽዕኖ ውይይት እንዲደረግ ጠይቃለች። እስራኤል ትላንት እሁድ ኅዳር 29 2017 ዓ.ም የተባበሩት መንግስታት ድርጅት ቁጥጥር የሚያደርጉበትን የጎላን ተራራዎች ላይ ወታደሮቿን ያሰማራች ሲሆን ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እርምጃው ለእስራኤላውያን ደህንነት አስፈላጊ ነው ብለዋል። በቀጣይ ሶሪያን ማን እንደሚመራና ለአምስት አስርት አመታት ከዘለቀው የአሳድ ቤተሰብ አገዛዝ በኋላ ሀገሪቱ ለአመታት ከነበረችበት ጦርነት እንዴት እንደምታገግም ግን እስካሁን ግልጽ አይደለም። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሰኞ ዕለት ለጋዜጠኞች በሰጡት መግለጫ ፕሬዚዳንት ቭላዲሚር ፑቲን ለአሳድ ጥገኝነት ለመስጠት መወሰናቸውን ገልጸው ፑቲን ከአሳድ ጋር ለመገናኘት ግን እቅድ እንደሌላቸው አመልክተዋል። አሳድ በአሁኑ ሰዓት ስለሚገኙበት ቦታም አስተያየት ለመስጠት ፈቃደኛ አልሆኑም። ሆኖም የሩሲያ የዜና ማሰራጫዎች እሁድ ዕለት አሳድ ከነቤተሰቦቻቸው ሞስኮ መግባታቸውን ዘግበዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ በበኩላቸው ሰኞ ዕለት በሰጡት መግለጫ ቻይና በሶሪያ ያለውን ሁኔታ እየተከታተለች መሆኑን ገልጸው የሶሪያ የወደፊት እጣ ፋንታ ሊወሰን የሚገባው በሶሪያ ሕዝብ ብቻ ነው ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንም እሁድ ዕለት ባወጡት መግለጫ አሜሪካ ሁኔታውን በቅርብ እንደምትከታተል እና በቀጠናው ካሉ አጋሮቿ ጋር አብራ እንደምትሰራ አመልክተዋል። በሳምንቱ መገባደጃ በሄይቲ ዋና ከተማ ውስጥ በተቀሰቀሰ አሰቃቂ ሁከት ሁለት መቶ ሰዎች መገደላቸውን የተባበሩት መንግስታት ድርጅት ሰኞ ዕለት አስታውቋል። ግድያው የተፈጸመው አንድ የተደራጁ ቡድኖች ቡድን አለቃ ፖርቶ ፕሪንስ ውስጥ የሚገኙ የባዕድ አምላኪዎችን ለመግደል በማስተባበሩ መሆኑም ተገልጿል። ግድያውን በበላይነት የመራው የወሮበሎቹ ቡድን መሪ ወንድ ልጁ ለደረሰበት ህመም ተጠያቂው የእምነቱ ተከታዮች መሆናቸውን በማመኑ ግድያውን መፈ ሙንም የሰላምና ልማት ኮሚቴ የተሰኘው የሲቪል ተቋም ገልጿል። በሄቲ የሚንቀሳቀሰው ይህ ተቋም ባወጣው መግለጫ በልጁ ላይ ድግምት የመላክ ችሎታ አላቸው ብሎ የሚያምኗቸውን አረጋውያንና የባዕድ አምልኮ ተከታዮችን ጭካኔ በተሞላበት መንገድ ቅጣት ለመቅጣት ወስኗል ብሏል። አክሎም የወንበል ዴዎቹ ቡድን ወታደሮችም ጥቃት የደረሰባቸውን ሰዎች መኖሪያ ቤት በመለየትና መሪ ወደሚቆጣጠረው ስፍራ በመውሰድ ግድያው እንዲፈጸምባቸው ረድተዋል ሲል አብራርቷል። ሀያል መሆኑ በተገለጸው የወሮበሎች መሪ ዋና መዲናዋ ውስጥ የተቀነባበረው ግድያ ቢያንስ አንድ መቶ ሰማንያ አራት ሰዎች መገደላቸውን ያስታወቁት የተባበሩት መንግስታት ድርጅት የመብት ተቋም ኮሚሽነር ቮልከር ተርክ ይህ ግድያ በዚህ አመት ብቻ በሄቲ ውስጥ የተገደሉትን ሰዎች ቁጥር ወደ አምስት ሺህ ያደርሰዋል ብለዋል። የተደራጁ ወንጀለኞችን ለመቆጣጠር በኬንያ የሚመራ የፖሊስ ድጋፍ ተልዕኮ በዩናይትድ ስቴትስ እና በመንግስቱ በመንግስታቱ ድርጅት ድጋፍ ቢሰማራም ወሮበሎቹ አሁንም ሰማኒያ ከመቶ የሚሆነውን የከተማዋን ክፍል እንደሚቆጣጠሩና የሚያደርሷቸው ጥቃቶችም እየጨመሩ መሄዳቸው ተመልክቷል። በእነዚህ ቡድኖች ምክንያት ሄይቲ ውስጥ ከሰባት መቶ ሺህ በላይ ሰዎች በሀገር ውስጥ የተፈናቀሉ ሲሆን ግማሽ የሚሆኑት ህጻናት መሆናቸውን የመንግስታቱ ድርጅት መረጃ ያመለክታል። በደቡብ ሊባኖስ በተደረገ ውጊያ አራት ወታደሮች መገደላቸውን የእስራኤል ዋ ጦር ዛሬ ሰኞ አስታውቋል። ወታደሮቹ ከአንድ ብርጌድ የተውጣጡ መሆናቸውን ያመለከተው ወታደራዊ መግለጫ መቼና በምን ሁኔታ እንደተገደሉ ግን አላብራራም። የእስራኤል ጦር ይህን ያስታወቀው በእስራኤልና ሊባኖስ በሚገኘው የሂዝቦላ ታጣቂ ቡድን መካከል የተኩስ አቁም ከተደረገ ከሁለት ሳምንታት በኋላ ነው። የሊባኖስ ጦር በበኩሉ ሰኞ ዕለት ባወጣው መግለጫ እስራኤል ባካሄደችው የአየር ጥቃት በደቡብ ሊባኖስ በሚገኝ የጦር መከላከያ ኬላ አቅራቢያ አንድ መኪና በመምታት አንድ ሰው ገድል አራት ወታደሮችን ማቁሰሉን አስታውቋል። የእስራኤል ባለስልጣናት ከየመን ተነስተዋል ብለው እንደሚያምኑ የገለጹት ጥቃትም በመካከለኛው እስራኤል በምትገኘው ያቭኔ ከተማ የሚገኝ የመኖሪያ ሕንጻ ላይ እንዳረፈ ያስታወቁ ሲሆን ስላደረሰው ጉዳት ግን የተገለጸ ነገር የለም። ሁለቱም ወገኖች ወታደሮቻቸውን ከደቡብ ሊባኖስ ድንበር ለማራቅ ያደረጉ ስምምነት ጦርነቱን በከፍተኛ ደረጃ ቢቀንሰውም አሁንም በአካባቢው ጥቃቶች ይፈጸማሉ። በመጨረሻም ቻይና በዩናይትድ ስቴትስ የቺፕ አምራች የሆነው ኒቪዲያ ኩባንያ ገበያውን ሙሉ ለሙሉ በመቆጣጠር የሀገሪቱን የጸረ ገበያ ጠቅላይ ህግ ተላልፏል ስትል ምርመራ መጀመሯን ዛሬ ሰኞ አስታውቃለች። ውሳኔው ዋሽንግተን በቅርቡ በከፊል ኤሌክትሪክ አስተላላፊ የሆኑ ቺፕ አምራቾች ላይ የጣለችው እገዳ የበቀል እርምጃ ተደርጎ እንደሚታይ ተገልጿል። የቻይናን ገበያ የሚቆጣጠረው ተቋም ባወጣው መግለጫ ኒቪዲያ የተሰኘው ኩባንያ ሜላኖክስ የተሰኘውን የቴክኖሎጂ ተቋም በገዛበት ወቅት ስምምነት የተደረሰባቸውን ኃላፊነቶች መጣሱን አስታውቋል። የቻይና ጸረ ገበያ ጠቅላይነት ህግ በምን መልኩ እንደጣሰ ግን አላብራራም። ሶፍትዌሮችንና ሀርድዌሮችን በሰው ሰራሽ ልዕቀት በማምረት የሚታወቀው ኒቪዲያ በጉዳዩ ላይ ምላሽ ባይሰጥም የቻይናን ውሳኔ ተከትሎ የኩባንያው አክሲዮን ግብይት በ ሁለት ነጥብ ሁለት ከመቶ መቀነሱ ተመልክቷል። ቻይና ምርመራ ማካሄድ የጀመረችው ዩናይትድ ስቴትስ ባለፈው ሳምንት በቻይና ከፊል የኤሌክትሪክ ማስተላለፊያ ኢንዱስትሪ ላይ ዘመቻ ከጀመረች በኋላ ነው። የኒቪዲያ የቺፕ ምርቶች በቻይና ከፍተኛ ፍላጎት የነበራቸው ቢሆንም ዩናይትድ ስቴትስ ቻይና ዘመናዊና የተሻሻሉ ቺፖችን እንዳታገኝ የምታደርገው ጥረት ኩባንያውን ክፉኛ ጎርቶታል። አድማጮች ለሰዓቱ የያዝ ናቸው። ከዓለም ዙሪያ የተሰባሰቡ ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ አስማማው ልመልሳችሁ። ስመኝሽን ለዓለም ዜናዎቹ በጣም አመሰግናለሁ። አድማጮቻችንና ተመልካቾቻችን እየተከተላችሁ ያላችሁት የሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው። እያስተናግድኳቸው ያለው ታስመማየ ነው ነኝ። በምሽቱ የወብና ማኅበራዊ ድረገጽ ፕሮዲሰራችን አባየሁ ገበያውን ማብራናለች። እንዲሁም ስቱዲዮ ቅንብሩ እየመራ የሚገኘው ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አሁን ቀጥታ የምናልፈው ወደ ምሽቱ አብይ ርዕስ ነው። በአማራ ክልል ምዕራብ ጎጃም ዞን ደጋዳሞት ወረዳ ፈረስ ቤት በተባለች ከተማ ህዳር 27 ቀን 2017 ዓ ም የፋኖ ታጣቂዎች ፈጸሙት በተባለ ጥቃት 37 ሲቪሎች መገደላቸውን የክልሉ መንግስት አስታወቀ። በሌላ በኩል የአሜሪካ ድምፅ ያነጋግራቸው የሟች ቤተሰቦችና የከተማ ነዋሪዎች የወረዳውን አስተዳዳሪ ጨምሮ ከ30 በላይ የወረዳው አመራሮች በአካባቢው ይንቀሳቀሳሉ ባሏቸው የፋኖ ታጣቂዎች መገደላቸውን ገልጸዋል። ነዋሪዎቹ ሰዎቹ የተገደሉት ዳር 26 ቀን 2017 ዓ ም ከሰዓት በኋላ ነው ብለዋል። ላለፉት ሁለት ወራት በፋኖ ቁጥጥር ስር እንደነበሩ እና አንድ ስማቸው እንዲጠቀስ ያልፈለጉ የመንግሥት ሠራተኛ ግድያው ሲፈጸም በቦታው ነበርኩ ብለዋል። በጉዳዩ ላይ ከፋኖ ታጣቂዎች መረጃ ለማግኘት ያደረግነው ጥረት አልተሳካም። ከፌዴራልና ከክልል ባለሥልጣናትም መረጃ ለማግኘትም ያደረግነው ጥረትም አልተሳካም። በአሜሪካ ድምፅ ዘጋቢዎች የተጠናቀረውን ዘገባ ኤደን ገረመው እንደሚከተለው አቀርቧለች። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው አርብ ህዳር 27 ቀን 2017 ዓ ም በክልሉ መንግስት ለሚመራው አማራ ሚዲያ ኮርፖሬሽን በሰጡት መግለጫ ጽንፈኛ ሲሉ የጠሯቸው ታጣቂዎች ከመስከረም 29 ቀን 2017 ዓ ም ጀምሮ አግተው ከያዟቸው 97 ለህዝብ አገልግሎት የሚሰጡ ሰራተኞች 37ቱን አርብ ህዳር 27 ቀን 2017 ዓ ም በግፍ ጨፍጭፈው ገድለዋል፣ ሲሉ ተናግረዋል። አቶ ደሳሌ ለጥቃቱ ተጠያቂ ያደረጉትን በስም የጠቀሷቸው የጎጃም ፋኖ አመራሮችን ነው። የደጋዳሞት ፈረስ ቤት ሚካኤል አካባቢ እና በዙሪያው በነበሩ የመንግስትም ህዝባዊ አገልግሎት የሚሰጡ ከዘጠና ሰባት በላይ የህብረተሰብ ክፍሎች አስሮ እጃቸው እግራቸውን እያሰሩ እየፈቱ ሁለት ወር ካቆዩ በኋላ ከመስከረም ሀያ ዘጠኝ ቀን ጀምሮ እሱ በሚንቀሳቀስባቸው ቦታ እየወሰደ ከመቶ ሺህ እስከ አንድ ሚሊዮን ብር ድረስ ቤተሰቦቻቸውን ብር እያስከፈለ ከቆየ በኋላ ፈረስ ቤት ሚካኤል የሚገኝ ትምህርት ቤት ጥንክ ይዟቸው የቆዩትን ሰላሳ ሰባት ሰዎች ረሽኗቸዋል። በነ ዝናቡ በነ አስረስ በነ ዘመነ እና መሰል ቡድኖቹ በነይን ያለም የሚመራው ቡድን እዛው አንድ ሰፈር አንድ ቀይ ካደጉበት ሰፈር የሰበሰባቸውን ወንድሞቻችን፣ ወገኖቻችን ሰላሳ ሰባት ሰዎች ብለን እናንሳ እንጂ ቀሪዎቹንም አብሮ ይዟቸው ሂዷል። ምን ያህል ሙቱ፣ ምን ያህል ይቅሩ? ገና የፀጥታ መዋቅራችን ወደዚሁ ቀጠና እየሄደ ስለሆነ ማጣራት የሚያስፈልገው። ላለፉት ሁለት ወራት በፋኖ ታጣቂዎች ቁጥጥር ስር እንደነበሩ የገለጹልን፣ ለደህንነታቸው ስለሚሰጉም ስማቸው እንዳይጠቀስ የጠየቁ ግለሰብ ፋኖ አካባቢውን ሲቆጣጠር ጀምሮ አንድ መቶ አስራ አምስት የወረዳው አመራሮችንና የጸጥታ ኃይሎችን እንዲሁም ግለሰቦችን በቁጥጥር ስር መዋሉን ይናገራሉ። መስከረም ዘጠኝ አምስት ሰዓት አካባቢ ነው የገባሁት። ከኔ በኋላም ብዙዎች ገብተዋል። እንገባም ሁሉም ሁላችንም አብረን ነበርን። በኋላ ግን እያንዳንዱ እንደ ወንጀል ምትዬ እንደ የወንጀል ምታችን ቦታ ተለይተበጠ ወንጀል መርማሪ የራሱን የቻለ ቡድን አላቸው። በእነሱ እየተጠናከረ ይሄ ይሄ ነገር ለእነዚህ አይገባም፣ በጥላቻ ወይም ደግሞ በዚህ ልክ ይሄ የሚያስቀጣ እንትን አይደለም መትር የሚዳርግ አይደለም ለህዝብ እንትን ብለን ህዝብ እንትን ማድረግ የለብንም በሚል እየመለሱ ወዲያውኑ እየፈቷቸውም አሉ። ከመቶ አስራ አምስት ረጅም ጊዜ የቆየን አምሳ ሰባት አካባቢ ነን። እስከ መጨረሻው ቀን እስከምንደርስ ወደ እንትን ስንሄድ አርባ አንድ ነው መጨረሻው ጊዜ እንትን ያደረገው ወደ ኖርማሊክ ቦታ የቦታ ቅያር ይ መጨረሻ ውሳኔ ላይ የተደረሰበት ምክንያቱ እኛ እንዲያስፈቱ ምናምን እና ያ ንቅስቀሳ ነበር ውስጥ ነው። በተለማገር እኛ ሙስሉን በልብስ ቅያርን ብደዳ ብይ ጣት ምልክ ነበረ ው ቤተሰቦቻችንን በእርግጥ አሁን ከወጣ በኋላ ምትን ስልም መከላከያም ጋር እየደወሉ ብዙ ነገር ይናገሩ እንደነበርና ድረሱላቸው ባሎቻችን ታስረዋል ምናምን እያሉ ይደውሉ ነበር እንደሚባል መረጃ ከወጣም በኋላ ሰምተናል እና

መንግስት የወረዳው አመራሮች መገደላቸውን ይፋ ካደረገ በኋላ በማህበራዊ ሚዲያ ላይ የተሰራጨ አንድ ቪዲዮ ታይቷል። በቪዲዮ ላይ አሁን ተገድሏል የተባሉትን ሰዎች ጨምሮ ማብራሪያ ሲሰጡና ይቅርታ ሲጠይቁ ይሰማል። በፋኖ ታጣቂዎች ታስረው እንደቆዩና እንደተለቀቁ የገለጹ ልን ግለሰብ ለቪዲዮ ጠይቀ ናቸው። ቪዲዮ ሲቀረጽ እንደነበሩና እሷቸውም አቋማቸውን ገልጸው እንደነበር ተናግረዋል። ቀረጻው የተካሄደውም ከአንድ ወር በፊት እንደሆነም አክለዋል። የደጋ ዳሞት ወረዳ የእንስሳት ሀብት ጽሕፈት ቤት ኃላፊ የነበሩት አቶ ዘመኑ ይባቤ የቅርብ ዘመድ በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ አሳስበው፣ የሶስት ልጆች አባት የሆኑት ወገናቸው በተጠቀሰው ቀን በታጣቂዎች መገደላቸውን ተናግረዋል። እስካሁን ድረስ አመራር ነው እያገለግለ ነበር እና በቤተሰብ ምናምን ሌላ ሰው ሊቀጥል አመራር መሆን አስፈልግም የዚህ ጊዜማ ምናምን ተብሎ ተጠይቆ ነበረ። ከዛ ልክ ምናምን ብሎ ቆየ። በአጋጣሚ መከላከያ ወረዳውን ሲለቅ ሚኒስተርም ሀያ ዘጠኝ አካባቢ ጥሏቸው ሄደ። በሰላሳ ፐርሰንት እዛው አካባቢ ከተማው አካባቢ ነው መቁጠር ስለሆነ ነው። እስካሁን ድረስ በእስር ቤት ነበሩ። አሁን መከላከያ መቼ ሰሞኑን ወረዳውን ሲቆጣጠር መጥፋት አለባቸው ተብሎ በፋኖ ስተጀምግሞ ምስል ሽን የተደረገ መከላከያ ካምፕ አብረ ነበር የሚያደሩት መከላከያ ነው እንግዲህ ጥሏቸው ሲኖሩት እዛ ወረዳ ላይ አስተዳደር ጽፈቶች ይባላሉ። እዛ ውስጥ መከላከያ ያሉ አመራሩ በሙሉ አርባ ምናምን አመራር እዛ ሰጠቦፎ ነበር እና በዛ ምክንያት ነው እና መከላከያ ሲወጣ እናንተ ናቸው ከዙ ጋርም መጋጫቻችሁ ነው ያለ ህዝቡንም መረጃ የሰጣቸው ለፋኖ መረጃ የሰጣቸው እያስመጣችን ስለሆነ ብሎ ነው ተባ የተባለ ነው እንግዲህ ወቅቱ መከላከያ ጥሏቸው የሄደ በተኙበት ነው ጥሏቸው ደንበ ናቸው የወረደ ማለት ነው። ከዛ በኋላ ነው እነሱ በቁጥጥር ውስጥ ዋሉ። እንግዲህ ህዝቡ ጋር ኢትዮጵያ መስለኝም። እንግዲህ ያው ህዝቡ ግን አመራሩን በሙሉ ያውቀዋል። ያው እንግዲህ እንደሚታወቀ አማራ ክልል ተቀባይነት ያለው ልጽግና አመራር የለም። ማንኛውም እንግዲህ ግማሹ የወረዳ ላይ ግማሹ ፋኖ ነው፣ ግማሹ ልጽግና አመራር ይሆናል። አባትና ልጅ የሚዋጋበት አለ። ሚሊሻ ይሆናል፣ አባት ፋኖ ይሆናል። በዛ ልክ ነው። በመንግስት ወታደሮችና በፋኖ ታጣቂዎች መካከል በአካባቢው የተቀሰቀሰው ግጭት ለ11 ወራት መቆየቱ ይነገራል። ለአሜሪካ ድምጽ አስተያየታቸውን የሰጡት በምዕራብ ጎጃም ዞን ደጋዳሞት ወረዳ ፈረስ ቤት ከተማ ነዋሪ መሆናቸውን የገለጹልን አቶ በለዋዘነ የወረዳው ዋና አስተዳዳሪን አቶ ዋለ አለማየሁን ጨምሮ ወደ 34 የሚጠጉ አመራሮች በዕለቱ ከሰዓት በኋላ መገደላቸውን ተናግረዋል። በተለያየ ተቋማት መሆኑን በተለያየ ለምሳሌ ወረዳ ዋና አስተዳዳሪ፣ ሲቪል ሰርቪስ የሚሆን ፋይናንስ፣ ገቢዎች፣ መዘጋጃ ክብር ጽህፈት ቤት የለም አልተያዘም። በተለያዩ ቦታዎች ያሉ ተቋማት ዋና ዋና እና ተወካይ እየተባሉ ህዝብ ላይ ጥፋቸው ነው ወጡ መከላከያ ምንም መረጃ ሳይሰጣቸው ሲጠየቁ ህዝብ ላይ ቀርበ ሲጠየቁ ምንም አይነት መረጃ አልሰጡም። ጥፋ ነው ወጡ ነው ይዛን የከየ አካባቢው ካሉበት ማህበረሰባችን ጥቆማ እየሰጠ ለሳኖ ሰብስቦ ሰጣቸው። እንዴት እዟቸው አልወጣም የሚል ጥያቄ ነው ሲጠየቁን፣ እኔ አብሬያለሁ እንዲሁም መረጃ ሳይሰጡን ጥለውን ወጥተው ነው የሄዱት። ነው ያሉ ሰላሳ አራቱ ተረሽነዋል ብለሽ ነው። በደህንነት ስጋት ምክንያት ስሙ እንዳይጠቀስ የጠየቀን የፈረስ ቤት ከተማ ነዋሪ አመራሮቹ ፈረስ ቤት ሚካኤል በተባለ ስፍራ መገደላቸውን ገልጿል። መከላከያ እንደገና እነዚህ ሰዎች መንገድ ላይ ጥሏቸው ወደ መንገድ ላይ ደፍቷቸው ሲሄድ ፋኑ ሳይሆን እነዚህን አደኛ ወይም አባር የያዛቸው ማህበረሰቡ ነው አሳልፈው የሰጣቸው ማለት ነው። የተረሸኑትን ፋኖ የረሸናቸው አሁ የተመቱትን ሰረት ሚካኤል አካባቢ ከሚባል ቦታ ላይ ነው ወጣ ድርቅ የተመቱት ይሆ የቅብር ስርዓታቸው በየአካባቢያቸው ወይም በየቅርብ ቦታቸው ይወረድም አለ። በዛው ከተማው ላይ ገብርኤልም ቀብራቸው ተፈጽሟል። በአካባቢው ይንቀሳቀሳሉ ከተባሉ የፋኖ አመራሮች ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ሆኖም በአማራ ክልል የትጥቅ ትግል በማካሄድ ላይ ከሚገኙት ቡድኖች መካከል አንዱ የሆነው የአማራ ፋኖ ህዝባዊ ድርጅት መሪ እንደሆኑ የነገሩን አቶ እስክንድር ነጋ ከአሜሪካ ድምፅ የአፍሪካ ቀንድ ክፍል ጋር በቅርቡ ባደረጉት ቃለ ምልልስ ቡድኑ እንዲህ ያለውን አድራጎት በጽኑ እንደሚያወግዙ ተናግረዋል። ሲቪሎችን ኢላማ እንደማያደርጉ ገልጸው፣ መንግስትን የምንፋለመው በእንዲህ ያሉ አድራጎቶች ምክንያት ነው ማለታቸውም ይታወሳል። ከፌዴራልና ከክልል ባለስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። የምትከታተሉት ከአሜሪካ ድምፅ ከዋሽንግተን ዲሲ እየተላለፈላቸው የሚገኘውን የሰኞ ምሽት ዝግጅታችን ነው። ቀደም ሲል የምሽቱን አብይ ርዕስ ነው ተከታትለን የተመለስ ነው። ቀጥሎ ደግሞ የትንታኔው መጽሔት ወደ እናንተ ይደርሳል። የትንታኔው መጽሔታችን የመጀመሪያው ርዕሰ ጉዳይ የትላንቱ የአዲስ አበባ ከተማ ተኩስ እና ሰሞኑን የሰላም ስምምነት ጥያቄ ማስነሳቱን የተመለከተ ነው። በአዲስ አበባ ከተማ ትላንት የሰማው ተኩስ በተመለከተ መንግስት ግልጽ መረጃ እንዲሰጥ ይዜማ ጠየቀም። ተኩሱ የተፈጸመው ወደ ታድሶ ስልጠና በሚጓዙ የቀድሞ የኦነግ ታጣቂ ቡድን አባላት ነው ያለው የአዲስ አበባ ፖሊስ ለተፈጠረው ድንጋጤና መረበሽም ይቅርታ ጠይቋል። ከአዲስ አበባ ፖሊስ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። በተያያዘ በኦሮሚያ ክልል መንግስትና በኦሮሞ ነጻነት ሰራዊት መካከል የተደረሰው የሰላም ስምምነት ቅርጽና ይዘት ለህዝብ ግልጽ እንዲደረግም ይዜማ ጥያቄ አቅርቧል። በዚህ ጉዳይ ላይ ከኦሮሚያ ክልል መንግስት መረጃ ለማግኘት ያደረግነው ጥረት አልተሳካም። ኬኔዲ አባተ ተጨማሪ አለው። ትላንት እሁድ ህዳር 29 ቀን 2017 ዓ ም በአዲስ አበባ ከተማ የተለያዩ አካባቢዎች የጦር መሳሪያ ተኩስ ድምፆች ተሰምተዋል። ከቀኑ 10 ሰዓት አካባቢ ከሾላ በመገናኛ 24 ወደ ገርጂ መብራት ኃይልና ጃክሮስ በሚወስደው መንገድ በአውቶቡስ ሲጓዙ የነበሩ ታጣቂዎች አውቶቡሱ ላይ እንዳሉ በርካታ ጥይት ሲተኩሱ የአሜሪካ ድምፅ ዘጋቢም ተመልክቷል። መገናኛ 24 እየተባለ በሚጠራው አካባቢ በአውቶቡሱ ውስጥና ከአውቶቡሱ አናት ላይ ሆነው በአብዛኛው የመከላከያ ሰራዊት መለዮ የለበሱ የረዘመ ጸጉራቸውን ሹሩባ የተሰሩ ታጣቂዎች በእጃቸው በያዙት መሳሪያ ወደ ሰማይ በርከት ያለ ጥይት እየተኮሱ አልፈዋል። በወቅቱ መንገድ ላይ የነበሩ ሰዎችም በስጋትና በመደናገጥ ስሜት ክፍት ወዳ ወዳገኟቸው ቤቶች ተሯሩጠው ገብተዋል። ስለተፈጸመው የተኩስ ድርጊት የአዲስ አበባ ከተማ ፖሊስ ትናንት ምሽት ላይ ባወጣው መግለጫ በከተማዋ በተለያዩ አካባቢዎች የተሰማው የጦር መሳሪያ ድምፅ የመንግስትን የሰላም ጥሪ ተቀብለው ወደ ተአድሶ ስልጠና ማዕከላት በሚጓዙ የቀድሞ የኦነግ ታጣቂ ቡድን አባላት እየተሰማ ነው ብሏል። የታጣቂ ቡድኑ አባላትን ወደ ተዘጋጀላቸው የተአድሶ ስልጠና ማዕከላት የማጓጓዝ ስራ በስኬት እየተከናወነ ይገኛል ያለው መግለጫው፣ በዚህ መካከል ታጣቂዎቹ አዲስ አበባ ከተማን አቋርጠው ወደ ስልጠና ማዕከላት በሚንቀሳቀሱበት ወቅት እየጨፈሩና የደስታ ስሜት እያሰሙ ሲንቀሳቀሱ የተኩስ ድምጽ በማሰማታቸው በከተማው ነዋሪ ህዝብ ላይ ድንጋጤና መረበሽ ሊፈጠር ችሏል ተጠቅሷል። ሲላክሏል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ጉዳዩን በተመለከተ ባወጣው መግለጫ በአዲስ አበባ እና በሌሎች ቦታዎች ላይ ታጣቂዎች ሲገቡ በተተኮሰ ጥይት የደረሰ ጉዳት ካለ መንግስት አጣርቶ ይፋ እንዲያደርግ ጠይቋል። ዶክተር ሙሉ አለም ተገኝ ወርቅ የፓርቲው የህዝብ ግንኙነት ኃላፊ ናቸው። መንግስት አጣርቶ ኃላፊነት ወስዶ በትክክል የሆነውን ነገር ከዛ ደግሞ ህግና ስርዓት እንዲያስከብር ነው እንደዚህ አይነት ነገሮች አሉባልታ ሆነው የተለየ እይታ ፈጥረው እንትን ከሚሉ ግልጽ ቢደረጉ መልካም ነው ብለን እናስባለን። በጉዳዩ ላይ ከአዲስ አበባ ፖሊስ ማብራሪያ ለማግኘት የከተማዋ ፖሊስ ቃል አቀባይ ምክትል ኮማንደር ማርቆስ ታደሰ የእጅ ስልክ ላይ ደውለን ጠዋት ስብሰባ ላይ እንደሆኑ በጽሁፍ የገለጹልን ሲሆን ከቆይታ በኋላ ደጋግመን ስንደውል ስልካቸው ጥሪ ባለመቀበሉ ጥረታችን አልተሳካም። በትናንት ምሽት መግለጫው በተኩሱ ሳቢያ አካላዊ ጉዳት ስለመድረስ አለመድረሱ ያልጠቀሰው የከተማዋ ፖሊስ ለተፈጠረው የዜጎች ድንጋጤና መረበሽ ይቅርታ ጠይቋል። በቀጣይ ተመሳሳይ ችግሮች እንዳይፈጠሩ ከፍተኛ ጥንቃቄና የማስተካከያ እርምጃ የሚወሰድ መሆኑን ለመግለጽ እንወዳለን ሲልም አክሏል። ስለ ጉዳዩ መረጃ የጠየቅናቸው የፌዴራል ፖሊስ ቃል አቀባይ አቶ ጄላን አብዲ በበኩላቸው ለጊዜው የአዲስ አበባ ፖሊስ የሰጠው መግለጫ በቂ እንደሆነ ጠቅሰው የፌዴራል ፖሊስ ስለ ጉዳዩ ማጣራት እያደረገ እንደሚገኝ ነግረውናል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል የሪጅን ዲሬክተር ሰላ ዊት ግርማይ በጉዳዩ ላይ ተጠይቀው ኦፕን ሶርስ ላይ አይተነዋል ያው ቀጥተኛ ጋር የመጣ ቤት የለም። ዘንድ ክትትል ጀምረናል። ያው ስለሰማ ነው መረጃውም ማለት ነው ምርመራ የሚያስጀምር ነገር ካለን ያው እናያለን ማለት ግን ክትትል እያረግና ያለ ነው። በተያያዘ መንግስት የኦሮሞ ነጻነት ሰራዊት አካል ከነበሩ ታጣቂ ኃይሎች ጋር ያደረገውን የሰላም ስምምነት ያደነቀው ኢዜማ፣ ሆኖም ስምምነቱ ግልጽነት ሊኖረው ይገባል ብሏል። ከለውጡ ጊዜ ጀምሮ ጫካ ገብተው የነበሩ ኃይሎች ወደ አገር ቤት እንዲገቡ ሲደረግ የነበረው የሰላም ስምምነት ግልጽ ባለመሆኑ ምክንያት ዘላቂ ሰላም መረጋገጥ አልቻለም ያለው ፓርቲው በተለይ በኦሮሚያ ክልል አሁን የሚታየውን የሰላም እጦትና የትጥቅ ትግል እንቅስቃሴ የወለደው ይኸው ከዘላቂ ሰላም ይልቅ ለፖለቲካ ትርፍ ያጋደለ ግልጽነት የጎደለው ሕግና ስርዓትን ያላከበረ አሰራር እንደሆነ ሊታወስ ይገባል ሲልም ገልጿል። የአሁኑ ስምምነትም ግልጽ እንዳልሆነ የኢዜማ የህዝብ ግንኙነት ኃላፊ ዶክተር ሙሉ አለም አመልክተዋል። አሁን ያለው ስምምነት ምን እንደሆነ በግልጽ ቅርጹንም ይዘቱንም በውስጥ ያዛቸውንም ያቀፈውንም ሀሳብ ምንድን ነው የሚለው ነገር ላይ ምንም የጠራ አመለካከት የለም። የሚታዩ አንዳንድ እንቅስቃሴዎችም ደግሞ ከዚህ ጋር ጥያቄ ውስጥ የሚያጭሩ ናቸው። ለምሳሌ አንዳንዶቹ ተጠቂዎች የሀገር መከላከያ ልብስ ለብሰው ይታያሉ። ይሄ ምን ማለት ነው የሚለው በራሱ ትልቅ ጥያቄ አለው። የተጠያቂነት ደግሞ ጉዳዮችም ይነሳሉ። ስለዚህ እነዚህ ሁሉ ጉዳዮች ተነስተው ግልጽ ባልሆነ ሁኔታ ላይ ለስፔኩሌሽን ለግምትና ለመላመድ ከመዳረግ ይልቅ እንደዚህ ነገሮች ለህዝብ ግልጽ መደረጋቸው የሚመጣውንም ተጠያቂነት ወደፊትም ዘላቂ ሰላምን ለማረጋገጥ ጠቃሚ ነው ብለን ስላሰብን እሱን ነው አንድ ያነሳ ነው። በዚህ ጉዳይ ላይ ከኦሮሚያ ክልል መንግስት አስተያየት ለማግኘት ያደረግነው ጥረት የክልሉ መንግስት ኮሚኒኬሽን ኃላፊ አቶ ሀይሉ አዱኛ ለስልክ ጥሪ ምላሽ ባለመስጠታቸው አልተሳካልንም። የኦሮሚያ ክልል ፕሬዝደንት ሽመልስ አብዲሳ እና የኦሮሞ ነጻነት ሰራዊት ዋና ስራ አስፈጻሚ ኮሚቴ አባልና የማዕከላዊ ክልል የጦር አዛዥ የነበሩት ጃልሰኝ ነጋሳ ከሳምንት በፊት እሁድ ህዳር 22 ቀን የሰላም ስምምነት ውል መፈረማቸውን ተከትሎ መንግስት በሺዎች የሚቆጠሩ ያላቸው ታጣቂዎች ከጫካ ወደ ስልጠና ማዕከላት እየተጓጓዙ እንደሆነ ገልጿል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የትንታኔ መጽሔታችን እንደቀጠለ ነው። ቀጥለን ደግሞ የታገዱት የሲቪል ማኅበራት ድርጅቶች አደጋ ላይ መውደቃቸውን መሪዎቹ መናገራቸውን ወደተመለከተው ሁለተኛው የትንታኔው መጽሔት ርዕሰ ጉዳይ እናልፋለን። ኢትዮጵያ ውስጥ በቅርቡ ከታገዱት ሶስት የሲቪል ማህበረሰብ ድርጅቶች የሁለቱ አመራሮች ሕልውናቸው አደጋ ላይ መውደቁን ተናገሩ። የመብቶችና ዲሞክራሲ እድገት ማዕከል ወይም ካርድና የሕግ ባለሙያዎች ለሰብአዊ መብቶች የተባሉት ሁለቱ የሲቪል ማኅበራት ድርጅት መሪዎች የባንክ ሂሳባቸው በመታገዱ ምክንያት ለሰራተኞች ደሞዝ መክፈል ጨምሮ ምንም አይነት እንቅስቃሴ ማድረግ ባለመቻላቸው ችግር ውስጥ መውደቃቸውን ገለጹ። ከኢትዮጵያ በሲቪል ማህበረሰብ ድርጅቶች ባለስልጣን ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። ይሁንና ህዳር 19 ቀን 2017 ዓ ም የተቋሙ ምክትል ዳይሬክተር አቶ ፋሲካው ሞላ እየተከናወነ ነው ያሉትን የማጣራት ስራ ሲጠናቀቅ ውጤቱ እንደሚገለጽ በቅርቡ መናገራቸውም ይታወሳል። በዚህ ጉዳይ ላይ የተዘጋጀው ዘገባ እንደሚከተለው ይቀርባል። የእግዱ ደብዳቤ ከደረሰው አንድ ወር ሊሞላው ቀናት የቀሩት የመብቶችና ዲሞክራሲያዊ እድገት ማዕከል ካር ዳይሬክተር ዶክተር ሞገስ ደብሴ ማዕከሉ የስራ እንቅስቃሴ በመቋረጡ ለተፈጠሩባቸው ችግሮች መፍትሄ ማግኘት አለመቻላቸውን ለአሜሪካ ድምፅ በሰጡት አስተያየት ተናግረዋል። የተከሰስንበትን ጉዳይ ተጨማሪ ማስረጃዎችን እናጣራለን፣ ሞኒተሪንግ ቲም እልካለን ብለው ሞኒተሪንግ ቲም ከላኩ በኋላ ባሉት ሁለት ሶስት ቀናት ውስጥ አንዳንድ ጉዳዮችን ለመፍታት የሚያስችል በተለይም የሰራተኛ ደሞዝ እና የአስተዳደራዊ ወጪዎች የመሳሰሉ ጉዳዮችን በአጭሩ እንፈታለን። ሌሎቹን ደግሞ እያየን እንፈታለን የሚል አይነት ተስፋ ነበር የተሰጠን። ሶ በዛ መሰረት ነው እንጌጅ ስናደርግ የቆየ ነው። በእርግጥ በጣም በዚህ በአንድ ወር ውስጥ ረጅም ጊዜ ነው። ብዙም ከዛ በኋላ ብዙም ሪስፖንስ አላገኘንም። አሁን ያለ ነው እንግዲህ መስሪያ ቤቱ ሪስፖንድ ያደርጋል ለዚህ ጥያቄ፣ ተደጋጋሚ ጥያቄዎች በደብዳቤም ጠይቀናል እና ሪስፖንድ ያደርጋል ብለን እየጠበቅን ነው። አሁንም ያለ ነው። በጉዳዩ ላይ ከመንግስት ኃላፊዎች ጋር ከተወያዩም በኋላ አፋጣኝ ምላሽ እንዲሰጣቸው በደብዳቤ ቢጠይቁም ምንም አይነት ምላሽ አለማግኘታቸውን የገለጹልን፣ ደግሞ ሌላው የህግ ደብዳቤ የደረሰው የህግ ባለሙያዎች ለሰብአዊ መብቶች ዋና ዳይሬክተር አቶ አመሃ መኮንን ናቸው። የባንክ ሂሳባቸው ከህግ ውጭ እንደታገደባቸው የገለጹት አቶ አመሃ በዛም ምክንያት ደመወዝ መክፈል እንደተሳናቸውና ሰራተኞቻቸውን መቸገራቸውን ገልጸዋል። የሲቪል ማህበራት እና ድርጅቶች አዋጅ ቀስ ሰባ ሰባት ባለስልጣኑ የጠቀሰው የህግ ድንጋጌ ይሄ ሲቪል ማህበራት ላይ የሚደረግ ምርመራ የድርጅቶቹን የዕለት ተዕለት የስራ እንቅስቃሴ በማያደናቅፍና የድርጅቶቹን ምልውና ጥያቄ ውስጥ በማያስገባ ሁኔታ መከናወን እንዳለበት ይገልጻል። ነገር ግን አሁን የዕለት ተዕለት እንቅስቃሴያችን ላይ በጣም ከፍተኛ ጫና እየፈጠረ ነው። በተለይ በተለይ ወደ አስራ ስምንት የሚጠጉ ሰራተኞች አሉ በድርቻችን ውስጥ። እነዚህ ሰራተኞች ከኢኮኖሚ አንጻር የተለያየ ፍላጎት ያላቸው ናቸው። ህጻናት ልጆች ያሏቸው ሰራተኞች አሉ። በአጠቃላይ ያው እንደሚታወቀው የሰራተኞች ሞዝ እንግዲህ መብትም ጭምር ነው። ስለዚህ ሰራተኞች በከፍተኛ ችግር ላይ ነው ወድቀው ያሉት። ስለዚህ በጣም አነስተኛ የሚባሉ የአስተዳደር ስራዎችን ጭምር መስራት አልቻልንም። የሶስቱ ሲቪል ማኅበራት እግድን ተከትሎ የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከልና አምኒስቲ ኢንተርናሽናልን ጨምሮ ዓለም አቀፍ የሰብአዊ መብት ተቋማት ተቃውሟቸውን የገለጹ ሲሆን የኢትዮጵያ መንግሥትም እግዱ እንዲያነሳውም ጠይቀዋል። አምኒስቲ ኢንተርናሽናል ባወጣው መግለጫ የፖለቲካ ገለልተኝነት እጦትና ብሔራዊ ጥቅምን የሚጻረር በሚል የእግዱ ምክንያት ተደርገው የቀረቡ ውንጀላዎች ግልጽ ያልሆኑና ያልተረጋገጡ ክሶች ላይ የተመሠረቱ ናቸው ሲል ተቃውሞ ማሰማቱ ይታወሳል። እግዱ በአስቸኳይ የማይነሳ ከሆነ የድርጅቶቹ ህልውና አደጋ ላይ መውደቁን አቶ አምሃ ተናግረዋል። እንግዲህ የታገዱ ስራዎቻችንም በጊዜ ወሰን ውስጥ መፈጸም የነበረባቸው ናቸው። ስለዚህ ከፍተኛ የመዘግየት ሁኔታ እያመጣ ነው። ይህ ደግሞ እነዚህን ስራዎቻችንን የሚደግፉ ፓርትነሮቻችን፣ ዶኖሮቻችን ላይ ጋ የሚፈጥረው ሌላ ችግር አለእና በአጠቃላይ በተነጋገር ነው ህዳር አስራ ስድስት በነበረን ስብሰባ በተግባባ ነው ከባለስልጣኑ ኃላፊዎች ጋር በተግባባ ነው መሰረት ለጉዳዩ በአጭር ጊዜ እልባት ባለመስጠቱ የድርጅቶቹ ህልውና ጥያቄ ውስጥ እየገባ ማለት ይቻላል። አሁን ከባድ ችግር ውስጥ ነው ያለ ነው ብለን ነው የምናስበው። ስለዚህ እያንዳንዱ በዚህ ጉዳይ ላይ የጉዳይ ልባት ሳያገኝ የሚቀርባቸው እያንዳንዱ ቀን ድርጅቱ ላይ ከፍተኛ ጉዳት ወይም የሚኖረውን ጉዳት በጣም የጨምረው የሚሄድ ነው ብለን ነው የምናስበው። እዚህ ሁኔታ የሚቀጥል ከሆነ ድርጅቱ መዘጋት ነው የመጨረሻ ችልን፣ ሰራተኛው መበጠን ነው ውጤት የሚሆነው። የአሜሪካ ድምፅ የሲቪል ማኅበራቱን አስተያየት ተከትሎ ከባለሥልጣኑ ተጨማሪ መረጃ ለማግኘት ያደረገው ጥረት አልተሳካም። ይሁንና ህዳር 19 ቀን 2017 ዓ ም ምክትል ዋና ዳይሬክተሩ አቶ ፋሲካው ሞላ በሰጡት ጋዜጣዊ መግለጫ እየተካሄደ ነው ያሉት የማጣራት ስራ ሲጠናቀቅ የመጨረሻ ውሳኔ እንደሚሰጥበት ገልጸው ነበር። የሚያጣራ ቲም የማጣራት ስራውን እያከናወነ ነው የሚገኘው፣ ድርጅቶቹም ተገቢውን ትብብር እያደረጉ ነው ያሉት ድርጅቶቹ ላይ ረዥም ጊዜ እገዳ ቆይቶ ጉዳት የማይመለስ ጉዳት እንዳይደርስ ባጭር ጊዜ ውስጥ የማጣራ ስራ ተጠናቆ የመጨረሻ ውሳኔ እንደሚወሰን ተስፋ አድርገን በዛው መንገድ ተግባብተን እየሰራን ነው ያለ ነው ማለት ነው። በሂሳብ እንቅስቃሴያቸው መታገድ ምክንያት ሰራተኞቻቸው ተመሳሳይ ችግር ላይ እንደሆኑ የሚናገሩት ዶክተር ሞገስ በበኩላቸው በአጭር ጊዜ እልባት ማግኘት ካልተቻለም ሌሎች ህጋዊ አካሄዶችን በመከተል እግዱን ለማስነሳት እንሰራለን ብለዋል። በእኛ በኩል ይሄ ነው የሚባል ጥሰት ፈጽመናል ብለን ስለማናምን ችግሩ በውይይት ይፈታል ብለን ነው እኛ የምንገምተው የምናስበው። ስለዚህ ወደ ሌላ ስቴጅ አይሄድም ብለን ነው በእውነት ተስፋ የምናደርገው። ነገር ግን እንግዲህ ይሄ የሚጓተት የሚዘገይ በሂደት ድርጅቱን በጣም የሚያዳክም አይነት ስቴጅ ላይ የሚያደርሰው ከሆነ እንግዲህ ሌሎች ህጋዊ የሆኑ የተፈቀዱ ያሉ አካሄዶችን ማየት ይኖርብን ይሆናል። እንግዲህ እሱን በውይይት ወደፊት የምናየው ነገር ነው የሚሆነው። የሶስቱ ሰብአዊ መብት ላይ የሚሰሩ የሲቪል ማህበራት እግድን ተከትሎ የሰብአዊ መብቶች ተሟጋቾች መካከል ዋና ዳይሬክተር አቶ ያሬድ ኃይለማርያም በሰብአዊ መብት ዙሪያ በሚሰሩ የሲቪል ማህበራት ድርጅቶችና አመራሮች ላይ መንግስት ከገዶ አስቀድሞም ጫናዎችን ያደርስባቸው እንደነበር ለአሜሪካ ድምፅ መናገራቸው ይታወሳል። በፀጥታ አካላት በደረሰባቸው ወከባ ክትትል፣ ማሳደድና ማስፈራራት ምክንያት የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉ ዋና ዳይሬክተር አቶ ዳን ይርጋን ጨምሮ አራት የሲቪክ ድርጅት መሪዎች ሀገር ጥለው መሰደዳቸውንም አቶ ያሬድ ጨምረው ተናግረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። ቀጥለን ደግሞ የምንመለከተው የሶሪያን ጉዳይ ይሆናል። የሶሪያው በሽር አልአሳድ መንግሥት መውደቁን ተከትሎ ሶሪያውያን ደስታቸውን ባለሙያዎች ደግሞ ስጋታቸውን እየገለጹ ነው የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን እና ተመራጩ ፕሬዚዳንት ዶናልድ ትራምፕም የአምባገነኑ መንግስት መውደቅ አስመልክተው ትላንት ውድ አስተያየታቸውን ሰጥተዋል ዩናይትድ ስቴትስ በመካከለኛው ምስራቅ ካለ ስልታዊ ጥቅም አንጻር ከፊቷ የተደቀነውን የሶሪያ የወደፊት እጣፈንታ በቅርበት እንደምትከታተልም ይጠበቃል ደረጃ ደስታ ኤድዋርድ ዩሬኒያን ከካይሮ ሄዘር መርዶ ከኢስታንቡል እንዲሁም ቬሮኒካ ባልዲራ ሲግሊሲያስ ያጠናቀረችውን የአሜሪካ ድምጽ ። ዘጋቢዎች ያጠናቀሩት እንደሚከተለው አዘጋጅቶታል። ሁለት ሳምንት ባልሞላ ጊዜ ውስጥ አማጼ ኃይሎች ዋና ዋናና ትናንሽ ከተሞችን ተቆጣጠሩ። አማጼያኑ ወደ ዋናዋ ከተማ ደማስቆ እንደተቃረቡም ለአሳድ ታማኝ የሆኑ ወታደራዊ ኃይሎች የራዲዮና የቴሌቪዥን ዋና መስሪያ ቤትና የደማስቆ አውሮፕላን ማረፊያን ጨምሮ ቁልፍ ቦታዎችን ለቀው ወጡ። ደማስቆ በአማጼ ኃይሎች ቁጥጥር ስር ወደቀች። የሶሪያው ፕሬዚደንት በሽር አል አሳድ አገር ለቀው መውጣታቸው ተነገረ። የአረብ ሀገራት መገናኛ ብዙኃን በከተማይቱ በአማጽያን እጅ መውደቅ ምክንያት ነዋሪዎች በዋና ከተማዋ ኡመያድ አደባባይ ደስታቸውን ሲገልጹ እና መኪኖች በየመንገዱ ጥሩምባ ሲያሰሙ የሚያሳዩ የቪዲዮ ምስሎችን አሰራጩ። ይህ የሆነው በሶሪያ ለ14 ዓመታት ያህል ጦርነት ከቀጠለና ወደ ኋላው ላይ ቀዝቀዝ ማለቱ ከተነገረ በኋላ ነው። በዚህ ጦርነት ግማሽ ሚሊየን ሰዎች ተገድለዋል። 13 ሚሊየን የሚሆኑት ደግሞ ከቤት ንብረታቸው ተፈናቅለው ተሰደዋል። በለውጡ የተደሰቱ ብዙዎቹ ቤተሰቦች በቅርብ ወደ ቤታቸው እንደሚመለሱ ተስፋ ያደርጋሉ። በሃማ ከተማ የምትገኝ ተፈናቃይ ኡማ ሙሐምዱም እንዲህ ትላለች። እናስኔን ንስተና ሃድ ልንር እስራ ሰ ኒዛም ልም ራይ ሻብ ሱ ዋ ከመኖሪያችን ተፈናቅለን ነበር። አሁን ግን በቅርቡ ወደ ሆምስ እንመለሳለን። ዛሬ በጣም ደስ ብሎኛል። መገመት ከምትችሉት በላይ ተደሰቻለሁ። ሶሪያውያን ከብርቱ ጥንቃቄ ጋር የሶሪያን መንግስት ውድቀት ተከትሎ የተሰማቸውን ደስታ እየገለጹ ነው። አንዳንድ ሲቪሎች የአማጽያኑ ድልና የሶሪያ መንግስት መገርሰስ ነጻነትና እና ብልጽግናን እንደሚያመጣ ተስፋ ማድረጋቸውን ይናገራሉ። ጋሊብ አልሃጁ ሴህ በሶሪያ የሰላምያ ነዋሪ ምን ምን አምባገነንነት ከየትኛውም ወገን ከግለሰብም ሆነ ከቡድን ይምጣ በሶሪያ ተቀባይነት የለውም። ይህ የሶሪያ ሕዝብ ፍላጎት ነው፣ አርነት፣ ነጻነትና እንከን የሌለች ምርጫዎች። ሶሪያ ዲሞክራሲያዊና ስልጡን አገር ነች። መሆን ያለበት ይህ ነው። ባለሙያዎች በአሳድ ተቃዋሚዎች በሶሪያ ምድር የሚታየው የፈንጠዚያ ስሜት ለአፋጣኝ ፍላጎቶች ሊሰጥ የሚገባውን ትኩረት ሊከፋፍል አይገባም ሲሉ ያስጠነቅቃሉ። በትራምፕ አስተዳደር የቀድሞ መከላከያ ሚኒስትር ማርክ ኤስፐር ትላንት እሁድ ስቴት ኦፍ ዘ ዩኒየን በተሰኘው የሲኤንን ቴሌቪዥን ፕሮግራም ላይ ቀርበው በሰጡት አስተያየት እኛና በተባበሩት መንግስታት ድርጅት ውስጥ ያሉ ሌሎች ሀገራት መፍታት የሚኖርብን የሰብአዊ እርዳታ ስጋት የሚኖር ይመስለኛል። በሁለተኛ ደረጃ እንደጠቀስከው የኬሚካል ጦር መሳሪያዎችና ሌሎች ወታደራዊ መሳሪያዎች ጉዳይ ይመስለኛል። እነዚህ ባልሆኑ ሰዎች እጅ እንዲገቡ አንፈልግም። ተንታኞች አሜሪካ በቀጠናው ካላት ስትራቴጂካዊ ጥቅምና አጋርነት አንጻር ከአሳድ በኋላ በሶሪያ ስልጣን የሚረከበው ማን እንደሚሆንና ሀገሪቱ የምትጓዝበትን አቅጣጫ በቅርበት እንደምትከታተል ይጠብቃሉ። ነጭ የብረት ቆብ ለባሾች ተብሎ የሚጠራው የሶሪያ ሲቪል መከላከያ ኃይል ድሉን የጨለማውን ዘመን ማብቂያና ለሶሪያ አዲስ ዘመን ጅምር ብሎታል። በሀያት ታህሪር አልአሻም የሚመሩት አማጺ ኃይሎች የሃይማኖት መቻቻልና የሶሪያን ሕዝብ ብዛህነት እንደሚያከብሩ ተናግረዋል። ይህን ለማድረግ ተቃዋሚ ፓርቲዎች እንዲደራጁ ነጻ ምርጫ በማድረግ አገሪቱን እንዲያስተዳድሩ የሚፈቅዱ ስለመሆኑ ወይም ራሳቸው ስልጣኑን ይዘው መቀጠል እንደሚሹ የሰጡት ዝርዝር የለም። ተንታኞች ግን በዚህ የክልላዊ ፖለቲካዊ ዥንብር ወቅት መጪው ጊዜ በእርግጠኝነት እንደማይታወቅ ያስጠነቅቃሉ። አንዳንድ ተንታኞች የቡድኑ እስላማዊ ማንነትና እንደ አልቃይዳ እና አልኖስራ ከመሳሰሉት ከሌሎች ቡድኖች ጋር ያላቸውን ግንኙነቶች በመጥቀስ ጥርጣሬና ስጋታቸውን ይገልጻሉ። በፓሪስ ዩኒቨርሲቲ የፖለቲካ ሳይንስ መምህር ሀታር አብዱያብ ለቪኦኤ ሲናገሩ ከአምሳ አራት ዓመታት በኋላ የአሳድ መንግስት መገርሰስ ታሪካዊ ወቅት ነው። የአገዛዞችን መውደቅ ተከትሎ የሶሪያ ሕዝብ ምን አይነት መንገድ እንደሚከተልና ከዚህ በኋላ የሶሪያ ሕዝብ የሊቢያን ወይም የሱዳን መንገድ ከተከተለ ደም አፋሳሽ ሊሆን እንደሚችል ወደፊት የሚታይ ነገር ነው። ነገር ግን ሶሪያውያን ከዚያ የተለየ ይበልጥ ሰላማዊ የሆነውን መንገድ ሊከተሉም ይችላሉ። አቡ ዲያብ አክለውም በሰሜናዊ ሶሪያ የሚገኘው የኩርዶች ክልል እንዲሁም በደቡብ የሚገኘው የድሩዝ ግዛት እጣፈንታ እርግጠኛ አለመሆኑና ጎረቤት ሀገራት በቀጣዮቹ ፖለቲካ የወደፊት እጣ ፈንታ ውስጥ ጣልቃ ለመግባት ሊከጅሉም ይችላሉ ብለዋል። ሁለቱም የአሜሪካው ፕሬዚደንት ጆ ባይደን እና ተመራጩ ፕሬዚደንት ዶናልድ ትረምፕ የሶሪያ የበሽር አልአሳድ መንግስትን መውደቅ አስመልክቶ ትላንት እሁድ አስተያየቶቻቸውን ሰጥተዋል። ዩናይትድ ስቴትስ በመካከለኛው ምስራቅ ካላት ስልታዊ ጥቅሟ አንጻር ከፊቷ የተደቀነውን የሶሪያ የወደፊት ዕጣፈንታ በቅርበት እንደምትከታተል ይጠበቃል። ፕሬዝደንት ባይደን በአማጽያን ጥቃት የፈራረሰውን የሶሪያውን የበሽር አልአሳድ መንግስት አስመልክቶ ከዋይት ሐውስ ባሰሙት ንግግር በመጨረሻም የአሳድ አገዛዝ ወድቋል። ይህ አገዛዝ በመቶ ሺዎች የሚቆጠሩ ንጹሐን ሶርያውያንን በጭካኔ በማሰቃየት ገድሏል። የአገዛዙ ውድቀት የፍት ውጤት ነው። ይህ ለረጅም ጊዜ በትዕግስት ለቆዩት ሶርያውያን የኩረዋን ሀገራቸውን የተሻለ ወደፊት እድል ለመገንባት ጥሩ ታሪካዊ አጋጣሚ ነው። ባይደን አክለውም በዚህ የሽግግር ወቅት ከሶሪያ ሊነሳ የሚችል ምንም አይነት ስጋት ቢፈጠር ዮርዳኖስ፣ ሊባኖስ፣ ኢራቅና እስራኤልን ጨምሮ የሶሪያን አጎራባቾች እንደግፋለን ያሉ ሲሆን ከክልላዊ አጋሮች ጋር በቅርበት መስራትን ጨምሮ አሁን ካለው ተጨባጭ ለውጥ አንጻር በአሜሪካ የታቀዱ በርካታ እርምጃዎችን ዘርዝረዋል። ተመራጩ ፕሬዚደንት ዶናልድ ትራምፕ ባለፈው ቅዳሜ ትሩስ ሶሻል በተባለው የማህበራዊ መድረካቸው ላይ በሶሪያ ውስጥ ለተከሰቱት የቅርብ ጊዜ ክስተቶች በሰጡት ምላሽ አሳድ ሄዷል። አገሩን ጥሎ ተሰዷል። በቭላዲሚር ፑቲን የምትመራው ጠባቂው ሩሲያ ከዚህ በኋላ እሱን ለመጠበቅ አልፈለገችም ብለዋል። ትራምፕ ቀደም ብለው ባለፈው አርብ በዚሁ መድረክ ባሰፈሩት መልእክት ሶሪያ የተመሰቃቀለች ናት፣ ግን ወዳጃችን አይደለችም። ዩናይትድ ስቴትስ እዚህ ውስጥ እጇን መክተት አይኖርባትም። ይህ የእኛ ትግል አይደለም ብለዋል። የአሳድን መንግስት የደገፈችው ኢራን ሶሪያ አሁን በህዝብ እጅ እንዳለች ጠቁማ፣ ያ ሁሉም ሶሪያውያን የአገሪቱን እጣፈንታ እንዲወስኑ ነው ስትል ተናግራለች። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከሶሪያ ጋር የሚያዋስነውን የጎላን ሀይትስ ድንበር አካባቢ በጎበኙበት ወቅት ባሰሙት ንግግር እንደ ኤሮፓ አቆጣጠር በ1974 ከደማስቆ ጋር የተደረሰው ስምምነት ፈርሷል ያሉ ሲሆን የሶሪያ መንግስት ወታደሮች አካባቢውን ለቆ መውጣቱን ተከትሎ የእስራኤል መከላከያ ጦር ቀጠናውን መያዙን አመልክተዋል። አድማቾቻችንና ተመልካቾቻችን እየተከታተላችሁ ያላችሁት ከአሜሪካ ድምፅ እየተላለፈላችሁ የሚገኘውን የሰኞ ምሽት ዝግጅታችን ነው ቀደም ሲል የመጀመሪያ አጋማሽ ቅንብሮቻችን የተከታተላችኋቸው ከዚህ በኋላ ደግሞ ሁለተኛው አጋማሽ ዝግጅቶቻችን ወደ እናንተ የሚደርሱ ነው የሚሆነው የሁለተኛው አጋማሽ የመጀመሪያ ቅንብራችንም ቀደም ሲል ተከታትለው የነበረውን የሶርያን ጉዳይ የሚመለከት ይሆናል የሶሪያ መንግስት ሲፋለሙ የነበሩ ተዋጊዎች ደማስቆ መቆጣጠራቸውን ተከትሎ ሀገሪቱን ለዓመታት ያስተዳደሩት በሽር አልአሳድ ከሀገር ኮብልለዋል። ለዓመታት በጦርነት ስታመስ በቆየችው ሀገር የታየው አዲስ ክስተት ምን አይነት ዓለም አቀፋዊና ቀጠናዊ ውጤት ይኖረው ይሆን ስንል የአሜሪካ ድምፅ በዚህ ጉዳይ ላይ ባለሙያዎችን አነጋግሯል። ለጥያቄው መልስ የሚሰጡን ተንታኝ ጋብዘናል። ዶክተር በለጠ በላቸው ይባላሉ። የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪ ናቸው። ዶክተር በለጠን ያነጋገራቸው ሀብታሙ ስዩም ነው። አስቀድመው የሶሪያን ጦርነት መነሻ ያስረዱናል። ሶሪያ ጥንታዊ ከሚባሉት የመካከለኛ ምስራቅ ስልጣኔዎች መካከል አንዷ ናት። እጅግ በጣም ብዙ የሆኑ የዓለም የሃይማኖት የባህል ቅርሶችን ያስተናገደች፣ ለዓለም ስልጣኔ ትልቅ አስተዋጽኦ ያበረከተች ሀገር ናት። በተለይ የቅርብ ጊዜው ግጭት የተነሳው የዚህ የአረብ ስፕሪንግ የምንለው ከሁለት ሺህ አስር ጀምሮ ሰሜን አፍሪካን እና መካከለኛውን ምስራቅ ሲያምስት የቆየው ግጭት ውጤት ነው እና በሶሪያም ከዚያን ጊዜ ጀምሮ ላለፈው አስራ ሦስት ዓመት በጦርነት ውስጥ እንድትቆይ ምክንያቱ ሆኗል። እንግዲህ ሶሪያ ውስጥ የአንድ ቤተሰብ አስተዳደር ከሀምሳ ዓመት በላይ አገሪቷን ሲያስተዳድር ነበር። መጀመሪያ ከአስራ ዘጠኝ ሰባዎቹ ጀምሮ ሀፊዝ አላሳድ፣ አሁን ደግሞ ቀጣይ ልጃቸው በሽር አላሳድ አገሪቷን በከፍተኛ የሆነ በገነናዊ ስርዓት ሲገዙ ቆይተዋል። እና የአንድ ቤተሰብ አስተዳደር መኖሩ በራሱ የፈጠረው ተጽዕኖ አለ። ከዚያም ባለፈ ደግሞ ልክ በሌሎቹ የሰሜን የማግረብ ሀገሮች እና የመካከለኛው ምስራቅ ሀገሮች እንደተከናወነው የአንድ ቤተሰብ ወይንም የዘውዳዊ የበላይ አገዛዝም ለማስቀረት እንቅስቃሴ ተጀምረው ነበር። ጊዜው ደርሶ ከአስራ ሶስት ዓመት ለአስጨራሽ ጦርነት በኋላ የሶሪያ መንግስትም ትላንትና መውደቁን ሰምተናል። በዚህ አስራ ሶስት አመት ውስጥ የተለያዩ ኃይሎች ተሳትፎ አድርገዋል። ጦርነቱ እንደተጀመረ አካባቢ መጀመሪያ የበሽር አላሳድን መንግስት የሚቃወሙ የአረብ ስፕሪንግ ወጣቶቹ የነበሩበት ነው። ከዚያ በኋላ ግን የኩርድ አማጽያን በሰሜን በኩል እንደዚሁ የራሳቸውን ጽንፍ ፈጥረው የሶሪያን መንግስት ሲወጉ ቆይተዋል። ከዚያም በኋላ ደግሞ የዚህ የአይኤስ አይኤስ ካሊፌት የምንለው ከሶሪያ ተነስቶ እንዴት የአብዛኛውን የኢራቅ ሌሎችንም አካባቢዎች ተስፋፍቶ ይዞ እንደነበረ እናስታውሳለን። በተለይ 2013/2014 አካባቢ ላይ ባሻር አል አሳድ ከአመታት ጦርነት በኋላ ሀገራቸውን ለቀው ወደ ሩሲያ ማቅናታቸው ተሰምተዋል። አማጽያን ደማስቆን መቆጣጠራቸውም ተዘግበዋል። ይህንን ተከትሎ ሶሪያ ካለችበት የጂኦፖለቲካል ፖለቲካል ስፍራነት አንጻር በምስራቅ አፍሪካ እና በመካከለኛው ምስራቅ ላይ ሊከተል የሚችለው ለውጥስ ምንድን ነው? ሶሪያ ላይ አሁን ያለው የጠንካራው የበሽር አላሳድ መንግስት መውደቁ የሚፈጥረው ክፍተት ሌሎች ለቁጥጥር የማይመቹ ሀይሎች እንዲያገለግሉ፣ እዚሁም የሶሪያ የውስጥ ፖለቲካ እየታመሰ እንዲቀጥል መንገድ የሚከፍት ሊሆን ይችላል። አንድ ትልቅ መንግስት፣ አንድ ሀያል ጠንካራ ነው የሚባል መንግስት ሲወድቅ ያንን ክፍተት ለመሙላት እንቀሳቀሱ ብዙ ሀይሎች ያቆጠቁጣሉ። መጀመሪያ ስልጣን ላይ ሊወጣ የሚችለው ጠንካራ የሶሪያ ተቃዋሚ ሀይል ማን ነው የሚለው መፈታት አለበት። ይህንን ሶሪያውያን ለብቻቸው ያከናውኑታል ተብሎ አይታሰብም። ከዚህ በጦርነቱ ውስጥ እጃቸው ረጅም የነበሩ እንደ ኢራን፣ እንደ ሂዝቦላ፣ እንደ እስራኤል በተወሰነ ደረጃ እንደ ራሻ፣ እንደ አሜሪካ ያሉ ሀገሮችም ቀጣዩን የሶሪያ ነጣ ፈንታ ለመወሰን መጣራቸው አይቀርም። ይህንን ራሽያ በሽር አላሳድን በማስጠጋት አሜሪካ ከትናንትና ጀምሮ የተወሰኑ የአይኤስአይኤስ ይዞታዎች ላይ ጥቃት በመፈጸም እስራኤልም እንደዚሁ ጥቃት በመፈጸም ሲገልጹ አስተውለናል። እና ግጭቱ እንደሚቀጥል የሶሪያ ችግርም ትንሽ የተወሰነ ጊዜ እንደሚንከባለል መገመት ይቻላል። በዚህም ምክንያት የቀጠናው ሀገራት ተመልሰው በሶሪያ ጉዳይ እጃቸውን ሊያስገቡ የሚገደዱበት ይሆናል። የዚህ ውጤቱ ከመካከለኛውም ምስራቅ አልፎ እስከ ምስራቅ አፍሪካ ድረስ የሚዘልቅ ችግር ሊፈጠር ይችላል። እንግዲህ አይኤስአይኤስ ተመልሶ የማቆጥቆጥ የማንሰራራት እድል የሚያገኝ ከሆነ ሶሪያ ላይ ረጅም እጆቹ እስከ ሶማሊያ ድረስ ሊደርሱ እንደሚችሉ መገመት እንችላለን። እና የሽብር ቡድኖቹ በተለይ ከአልሸባብ ጋር ያላቸው ቁርኝነት ጠበቅ ያለ ስለሆነ እንዲሁ በቀላሉ በቸልታ የሚታይ አይደለም። በየመን አካባቢ ያለው ግጭት እንደገና ሊባባስ ሊያንሰራራ የመቻል እድል ይኖረዋል እና የመካከለኛው ምስራቅ ይበልጥ የተወሳሰበ የግጭት ቀጠና የመሆን እድሉ ከባድ ነው። ዶክተር በለጠ የሱሪያ ውስጥ ግጭት በኢትዮጵያና በኢትዮጵያውያን ላይ ሊኖረው ስለሚችለው ተጽዕኖም ይህንን ይላሉ። ከመካከለኛው ምስራቅ አልፎ ለኢትዮጵያ ምን ማለት ነው የሚለው በአግባቡ ሊጤን ይገባል። አንደኛ ኢትዮጵያ በሶማሊያ ከምታደርገው እንቅስቃሴ አንጻር የራሱ የሆነ እንድምታ ይኖረዋል። ከሌሎቹ የመካከለኛ ምስራቅ አገራት ጋር ያላትን ግንኙነት እንደዚሁ እንድታጤነው ነው፣ ድጋሚ በደንብ እንድታስተውለው ሊገፋፋት ይችላል። ዞሮ ዞሮ ትልቁ ነጥባችን የትኛውም አይነት ጊዜ ይፍች የትኛውንም አይነት ሀብት ያባክን፣ በሀገር ውስጥ የሚደረግ ጦርነት በአስቸኳይ የማይቆም ከሆነ በሰላማዊ መንገድ የማይፈታ ከሆነ ሁሉም ተያይዞ የሚወድቅበት እንደሆነ ልምድ ልንወስድ ይገባል። ይሄ ለኢትዮጵያ ትልቅ እንድምታ አለው። እኛም ላለፉት አምስት ስድስት ዓመታት ቦታ እየቀያየረ ለማያባራ ጦርነት የተዳረግንበት ነው እና ልክ ሶሪያ ላይ እንደሆነ ሁሉ የአገሪቷ የኢኮኖሚ፣ የደህንነት፣ የመከላከያ ቁመና ሲሸረሸር ቆይቷል እና በሽር አላሳድ ድንገት ቀፎ የሆነ መንግስት ይዞ እንደተቀመጡ ሁሉ እኛ ጋም የዚ አይነት ችግር እንዳይፈጠር ችግሮቻችንን ቶሎ ወደ መፍትሄ ወደ ድርድር የማምጣት ልምድ ልንቀስም ይገባል የሚል ዋናው መልእክት። እጅግ በጣም አመሰግናለሁ ዶክተር በለጠ ብላቸው፣ የምስራቅ አፍሪካ እንዲሁም የመካከለኛው ምስራቅ ቀጠና ጉዳዮች ሰንታኝ ነውት። በሶሪያ እየተካሄደ ካለው ሁኔታ አንጻር ልናውቃቸው ስለሚገቡ ጉዳዮች ለሰጡን ሀሳብ፣ ላቀረቡልን ትንታኔ በእጅጉ አመሰግናለሁ። በአሜሪካ ድምፅ አድማጮች ስም እኔም አመሰግናለሁ። ቀደም ሲል የሶርያን ጉዳይ በተመለከተ የአሜሪካ ድምፅ ባለሙያ ጋብዞ ትንታኔ የሰጠበትን ፕሮግራም ነው ተከታትለን የተመለስነው። ሀብታሙና እንግዳቸውን አመሰግናለሁ። ቀጣዩ ዝግጅታችን ደግሞ ሳምንታዊ የአፍሪካ ነክ ርዕሶች ነው። በጋና ምርጫ የቀድሞ ፕሬዚዳንት አሸነፉ። የገዢው ፓርቲ እጩ ምክትል ፕሬዚዳንቱ መሸነፋቸውም ተቀብሏል። አንዱ የአፍሪካ ነክ ርዕሰ ጉዳዮችን ትኩረት የሚሄ ነው። ሁለተኛው ደግሞ የናሚቢያ የመጀመሪያ ሴት ፕሬዚዳንት ምርጫን ይመለከታል። በመጨረሻም የተባበሩት መንግስታት ዋና ጸሐፊ ቡድን በቡድን ሀያ ሊቀመንበር ወደምትመራው ደቡብ አፍሪካ ማምራታቸውን ይመለከታል። ቆንጂት ታዬ ሁሉንም አጠናቅራ እንደሚከተሉት አቀርቧለች። የቀድሞው የጋና ፕሬዚደንት ጃን ድራሃሚ ማሃማ ለሁለተኛ ጊዜ በመመረጥ ታሪክ ሰርተዋል። ገዢው ፓርቲ የኢኮኖሚ ቀውሶች አያያዙን ያልወደዱለት መራጮች በድምጻቸው የቀጡት ሲሆን ፓርቲው ትናንት መሸነፉን ተቀብሏል። የገዢው የአዲሱ የአርበኞች ፓርቲ ፕሬዚደንታዊ እጩ ምክትል ፕሬዚደንቱ መሐማዱ ባውሚያ የኑሮ ውድነት ያበሳጨው ሕዝብ ለውጥ መፈለጉን አምነው ተቀብለዋል ት ቁርጠኞች የሆንን ዲሞክራቶች እንደመሆናችን የመንግሥት ሥራ ሳይደናቅፍ ለመቀጠል ይችል ዘንድ ሽግግሩ በደንብ መከናወኑ እንደምናረጋግጥ ቃል እንገባለን። ብሔራዊ አርበኞች ፓርቲ ኤንፒፒ ለሚመጣው መንግሥት የሚያስፈልገውን ድጋፍ በመስጠት ኃላፊነቱን ይወጣል። በእርሳቸው በዘንድሮ ምርጫ መሸነፍም ገዢው ኤንፒፒ በፕሬዝደንት ናና አኩፎ አዶ መሪነት ያሳለፈው የስምንት ዓመታት የስልጣን ዘመን አክትሟል። የኋለኛው የናና አኩፎ አዶ የስልጣን ዘመን ምዕራብ አፍሪካዊቱ ሀገር ከምንጊዜውም የከፋ የኢኮኖሚ ትርምስ ውስጥ የገባችበት፣ ዕዳዋን ለመክፈል ያልቻለችበት ደረጃም የደረሰችበት ነበር። የቀድሞ ፕሬዚደንት መሃማ ደጋፊዎች አክራ በሚገኘው የፓርቲያቸው የዘመቻ ጽህፈት ቤት ደጃፍ ላይ የፓርቲውን አረንጓዴ ነጭና ቀይ ቀለም ያለው ባንዲራ እያውለበለቡ በሆታ ደስታቸውን ገልጸዋል። ላይላ አልሐሳን የመሐማ ደጋፊ ናቸው። ጋና አረንጓዴ ነች። ጋና አሸንፋለች። ደስ ብሎናል። የተከበሩ ጆን ዳርማኒ ማሃማ በማሸነፋቸው ደስ ብሎናል። ተመልሰው ወደ ስልጣን አይመጡም ብለው ነበር ግን መጥተዋል። ጋና ሊገነቡልን መጥተዋል። ትምህርት ቤት ያስፈልገናል፣ ሆስፒታል ያስፈልገናል፣ ስራ እንፈልጋለን። አሁን ኢኮኖሚያችን 24 ሰዓት ሊንቀሳቀስ ነው። የ66 ዓመቱ ማሃማ እና ፓርቲያቸው ብሔራዊ ዴሞክራቲክ ኮንግረስ ፓርቲ እንደ አውሮፓውያን የዘመን አቆጣጠር ከ2012 ዓመተ ምህረት ። እስከ 2017 ጋናን መርቷል። ቀጣዩ የአፍሪካ ነክ ርዕሶች ዘገባ ደግሞ ወደ ናሚቢያ ይወስደናል። የናሚቢያ የመጀመሪያ ሴት ፕሬዝደንት ሆነው የተመረጡት ኔቱምቦ ናንዲ እንዳይትዋ አስተዳደሩን ሲረከቡ ቅድሚያ ትኩረት ከሚሰጧቸው ጉዳዮች መካከል አንዱ ሰሜኑን ከደቡባዊው አካባቢ የከፈለውን ሬድ ላይን በሚል ስያሜ የሚታወቀውን አጥር ማስወገድ እንደሚሆን አሳውቀዋል። የናሚቢያ የዘመነ ቅኝ አገዛዝ ቅሪት የሆነው ድንበር በሰሜኑና በደቡቡ የሀገሪቱ ክፍሎች መሀል የግብርና ውጤቶች በተለይም ሥጋ እንዳይገባ ለመቆጣጠር የታለመ ነው። እንደ አውሮፓውያን የዘመን አቆጣጠር በ1890ዎቹ ዓመታት የቀንድ ከብቶች በሽታ ወረርሽኝ ሲቀሰቀስ ጀርመኖቹ ቅኝ ገዢዎች በሰሜኑና በደቡቡ የሀገሪቱ ክፍሎች መካከል የቀንድ ከብቶች ዝውውር በነጻ ይካሄድ የነበረውን ከለከሉ። ክልከላው በደቡብ አፍሪካ አገዛዝ ዘመንም ጸንቶ የቀጠለ ሲሆን በ ሺህ ዘጠኝ መቶ ስልሳዎቹ ዓመታት ያገዛዙ ባለስልጣናት ሰሜኑን ክፍል ከደቡቡ አካባቢ የሚለይ ወደ 1000 ኪሎ ሜትር ገደማ እርዝማኔ ያለው አጥር ሰሩ። በአጥሩ ሰዎች በነፃነት ሊገቡ ሊወጡ ይችላሉ። አትክልት፣ ፍራፍሬና ስጋ የመሳሰሉ የግብርና ውጤቶችን ግን ማስገባት ክልክል ነው። ባለፈው ወር በተካሄደው የምክር ቤት አባላት ምርጫ በሶስተኝነት ያጠናቀቀው ኤአር ንቅናቄ የተባለው የፖለቲካ ፓርቲ በተለምዶ ቀዩ መስመር ተብሎ የሚጠራውን ይህንን አጥር እንዲያፈርስ ለማስገደድ በሀገሪቱ መንግስት ላይ ክስ መስርቷል። መንግስት አጥሩን እስካሁን እንዳለ ማቆየቱ በአብዛኛው በሰሜኑ የሀገሪቱ ክፍል የሚኖሩትን እና የሀገሪቱን ሕዝብ አብላጫ ቁጥር የሚይዙትን ጥቁሮቹን ዜጎች በኢኮኖሚ እየጎዳ ነው ብለዋል። የኤአር ንቅናቄ ፓርቲ የምክር ቤት አባል ጆርጅ ካምባላ ለቪኦኤ በሰጡት ቃል አጥሩ እንዲወገድ የያዝነው ጥሪ የሰሜን ናሚቢያ መራጮች ድጋፍ ያለው ነው ብለዋል። ቀይ መስመር አጥርም በሚመለከት ሶስት ጥናቶች ተካሂደዋል። ሶስቱም ጥናቶች ይፍረስ የሚል ምክር ሐሳብን ያቀረቡት ምክንያቱም አንዴ የአጥር ከፈረሰ የግብርናው ዘርፍ ለኢኮኖሚው አሁን የሚያበረክተው አስተዋጽኦ በሶስት ጥፍ ያድጋል። ናሚቢያ ወደ ውጭ ከምትልካቸው ዋና ዋና ምርቶቿ መካከል አንዱ ስጋ ነው። እንደ አውሮፓውያን አቆጣጠር በዚህ በ2024 ዓ.ም መጀመሪያ ወደ ውጭ ከላከቻቸው የስጋ ውጤቶች ውስጥ 42 ከመቶ ወደ አውሮፓ ህብረት ሀገሮች የተላከ ነው። ሆኖም ስጋው በጠቅላላ ከቀዩ መስመር ወይም ከሬድላይን አጥር በስተደቡብ ባለው የናሚቢያ አካባቢ የተመረተ ነው። አዲስ ተመራጯ ፕሬዚደንት ኔቱምቦ ናንዲ እንዳይትዋ ባለፈው ሳምንት በአንድ ጋዜጣዊ ጉባኤ ላይ ቪኦኤ ላቀረበላቸው ጥያቄ በሰጡት መልስ አሁን ኤአር ንቅናቄ ፓርቲ የፖለቲካ ነጥብ ለማስቆጠር ብሎ ነው እንጂ ከስድስት ዓመታት በፊት በተካሄደ አገር አቀፍ የመሬት ጉዳይ ጉባኤ ላይ አጥሩ መፍረስ እንዳለበት ስምምነት ተደርጎበታል ብለዋል። ኢኮኖሚው ላይ አስተዋጽኦ ይኖረዋል። በዚህ ምክንያት መንግስታችን፣ ቀስ በቀስ ስራ ላይ የሚያውለውን እቅድ እያዘጋጀ ነው። እዚያ ደረጃ ቀስ በቀስ ለመድረስ የምንችልበትን እቅድ ጀምረነዋል። የአጋጣሚ ነገር ሆኖ ነው እንጂ ውሳኔው አገራዊ ውሳኔ ነው። አጥሩ መቼ እንደሚፈርስ አሁን የወጣ የጊዜ ሰሌዳ የለም። በደቡባዊ ናሚቢያ የንግድ እርሻ ባለቤት ገበሬ የሆኑት የቀድሞ ጠቅላይ ሚኒስትር እና ሀሳን ጉላ የአጥሩ መፍረስ ጉዳይ የሰሜን ናሚቢያ ገበሬዎች አንዳንዴ ከብቶቻቸውን ለግጦሽ ወደ አንጎላ ግዛት ይዘው ስለሚገቡ የተወሳሰበ ነው ይላሉ። አጥሩ የቅኝ አገዛዝ ዘመን ቅሪት ይሁን እንጂ የናሚቢያ የስጋ ሀብት ከበሽታ ነፃ ሆኖ ወደ አውሮፓ ገበያዎች መቅረብ እንዲችል ረድቷል ይላሉ። በሰሜን አካባቢ የቀንድ ከብቶች በሽታ በየጊዜው የሚቀሰቀስ መሆኑንም አንስተዋል። የተወሳሰበ ጉዳይ ነው። እንደምታውቁት ሰሜናዊ ናሚቢያ ከልክ በላይ ብዛት ያለው ሕዝብ ነው የሚኖረው። አንዳንዶቹ ገበሬዎች ከብቶቻቸውን ለግጦሽ እስከ አንጎላ ድረስ ነርቶ ይሄዳሉ። ስለዚህ ወሰኑን መክፈት ከተፈለገ አጥሩን ማፍረስ ነው። ደግሞም ከአንጎላ ጋር የከብቶችን ክትባት በሚመለከት በትብብር መስራት ያስፈልጋል። በየጊዜው መከተባቸውን ማረጋገጥ ያስፈልጋል። ኤአር ንቅናቄ ፓርቲ አጥሩ እንዲፈርስ ለፍርድ ቤት ያስገባው አቤቱታ እንደ አውሮፓውያን አቆጣጠር ጥር 21 ቀን እንደሚሰማ እና ችሎቱ አስር ቀን ድረስ እንደሚወስድ ተመልክቷል። ይሁን እንጂ ጉዳዩ የተወሳሰበ ከመሆኑ አኳያ ዳኞች ውሳኔ ለመስጠት በርካታ ወራት ሊወስድባቸው እንደሚችል ነው የሚጠበቀው። ቀጥሎ ደግሞ ሳምንታዊ ስፖርት ዘገባዎችን ሀብታሙ ስይም እንደሚከተለው ያሰማናል። ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ ሳውዲ አረቢያን የ2034 የዓለም ዋንጫ አዘጋጅ አድርጎ ለማጽደቅ በተቃረበበት በአሁኑ ሰዓት የተባበሩት መንግስታት ድርጅት የሰብአዊ መብት ባለሥልጣናት የፍልሰተኛ ሠራተኞች የሥራ ሁኔታና መብት ተረጋግጠው እንደሆነ ለማረጋገጥ ጥረት እንደሚያደርጉ ተናግረዋል። ረቡዕ ዕለት 211 አባላቱ የተገኙበት የበይነ መረብ ላይ ስብሰባ ፌዴሬሽኑ ያከናወነ ሲሆን ሳውዲ አረቢያ ቸኛ ውድድሩን ለማዘጋጀት ጥያቄ ያቀረበች ሀገር በመሆኗ ከላንዳች የድምፅ አሰጣጥ ስነስርዓት አዘጋጅ መሆኗ ጉዳይ የቆረጠለት ይመስላል። ሳውዲ አረቢያ ውድድሩ ከሚከናወንባቸው 15 ስቴዲየሞች መካከል ስምንቱን እንደ አዲስ ለመገንባት ያቀደች ሲሆን ከዚህ በተጨማሪ 175000 የሆቴል ክፍሎችን ከውድድሩ ቀን በፊት ለማጠናቀቅ ትሻለች። ለዚህ ሰፊ ግንባታ ለሚውለው ጉልበት ደግሞ ሀገሪቱ ከሌሎች ሀገራት በሚመጡ በተለይም ደቡብ እስያውያን ሰራተኞች ላይ ተስፋ ጥላለች። የለውጥ አቀንቃኞች የሀገሪቱ የሥራ ሕግ ይኒህን ሰራተኞች መብት አያስጠብቅም በሚል ስጋት አላቸው። በካታር የዓለም ዋንጫ ወቅት የታዩ ሠራተኞች በደል በሳውዲ አረቢያ እንዳይደገምም ሐሳብ ገብቷቸዋል። ሰኞ ዕለት የተባበሩት መንግሥታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር በተባበሩት መንግስታት የሰብአዊ መብቶች ቀን ዋዜማ ላይ በነበረ ጋዜጣዊ መግለጫ ላይ እንደተናገሩት በዓለም ዋንጫ ጉዳዮች ላይ ድርጅታቸው ከፌዴሬሽኑ ጋር በቀጥታ ባይነጋገርም ትልልቅ ስፖርታዊ ክንውኖች ሲጸነሱ ብቻ ሳይሆን ሲከናወኑ ከሰብአዊ መብት የማይነጣጠሉ ስለመሆናቸው ማረጋገጥ የተቋማቸው ተግባር መሆኑን አስታውሰዋል። ሳውዲ አረቢያ ውስጥ ስለተንሰራፋው የጉልበት ብዝበዛ የሚቀርቡት የቀደሙ ክሶች ሁለት የሠራተኞች ማህበራት ያቀረቡትን አቤቱታ ተከትሎ በተባበሩት መንግስታት ድርጅት የሚደገፈው ዓለም አቀፍ የሰራተኞች ድርጅት የምርመራ ቅዱስ አካል ሆነዋል። ሁለት የዩናይትድ ስቴትስ የህዝብ እንደራሴዎች የሳውዲ አረቢያን የሰብአዊ መብት ጥሰት ማኅደሮች በማንሳት ፊፋ ሌላ አዘጋጅ እንዲመርጥ ጥሪ አቅርበዋል። የፊፋ ፕሬዚደንት ጂያኔ ኢንፋንቲ ነው። ከልዑል አልጋ ወራሽ መሐመድ ቢን ሰልማን ጋር የጠበቀ ግንኙነት ቢፈጥሩም ሳውዲ አረቢያ የዓለም ዋንጫ እንድታዘጋጅ ከመወሰኑ በፊት ቅርበታቸውን፣ ሁኔታዎችን ለመለወጥ አልተጠቀሙም በሚል ተወቅሰዋል። የሳውዲ ባለሥልጣናት ከሀገር ውስጥ የሠራተኞች ተቋማትና ከዓለም አቀፉ የሥራ ድርጅት ጋር ለመወያየት በተወሰነ ደረጃ ቃል የገቡ ቢሆንም ዓለም አቀፍ የሠራተኞች ኅብረትና የመብት ተቋማት ግን በሀገሪቱ ውስጥ ለመሥራት ያላቸው መብት የተወሰነ ወይንም ጭራሽኑ እየተከለከለ ሆኖ ቆይተዋል። አድማጆቻችንና ተመልካቾቻችን የአሜሪካ ድምፅ የሰኞ ምሽት ዝግጅታችን ይህን ይመስል ነበር። አስማማየ ነው እያስተናግድኳችሁ። አብሬያ አብር ያመሸወኝ አብራችሁ ስለነበራችሁ በድጋሚ እናመሰግናለን። መልካም ምሽት ይሆንላችሁ። Iyadu <laughs> da